በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተቀሰቀሰ ግጭት ሰባት ሲቪሎች መገደላቸውንና በውል ቁጥራቸው ያልተገለጹ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቁ። ግጭቱ እንደገና የተቀሰቀሰው የራሳቸውን አስተዳደራዊ መዋቅር ለመፍጠር የሚፈልጉና ከደራሼ ወረዳ የተውጣጡ አካላት የትርምስ ሴራ ነው ሲሉ ከሰዋል። ሁከቱ ከደራሼ ልዩ ወረዳ ጋር አይገናኝም ያሉት የወረዳው አስተዳዳሪ አቶ አመኑ ቦጋለ ይልቁንስ በሁከቱ የተነሳ ከሰገን ዙሪያ ወረዳ የተፈናቀሉ ከ25 ሺህ በላይ ዜጎችን አስጠልለናል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አለው። የሰገን አካባቢ ህዝቦች የሚባለው ዞን ፈርሶ የኮንሶል ልዩ ወረዳ በዞንነት ተደራጅቶ ሌሎችም ወረዳዎች ከተበተኑ በኋላ ከመዋቅር ጋር በተያያዘ የተጀመረው ግጭትና ሁከት እስከ ዛሬ መዝለቁን በኮንሶ ዞን የሰገን ዙሪያ ወረዳ አስተዳዳሪ አቶ ከተማ ገለቦ ተናግረዋል። በዚህም ባለፉት ሁለት ቀናት ውስጥ በኮንሶ ዞን ሰገነ ዙሪያ ወረዳ በድጋሚ በተቀሰቀሰ ግጭት ከኮንሶ ብቻ ሰባት ሲቪሎች መገደላቸውን የወረዳው አስተዳዳሪ ተናግሯል። አያሌ ንብረት ወድሟል፣ ቁጥራቸው ግና ያልተጣራ በርካታ መኖሪያ ቤቶችም ተቃጥሏል ብለዋል። ግጭቱ እንደገና የተቀሰቀሰው ጎማይደ ልዩ ወረዳ የሚባል አዲስ የራሳቸውን አስተዳደር መዋቅር ለመፍጠር የሚፈልጉ መሳሪያ የታጠቁ በድራሽ ወረዳ የሚደገፉ አካላት ነው ሲሉ ከሰዋል። የቀድሞ ዞኑ ማዕከል የነበረው አካባቢ ለብቻ በልዩ ወረዳ ሁለቱ ሰገን ዙሪያ ወረዳ ቀበላት ውስጥ በተወጣጡ እንዲሁም ግለሰቦች ጋር ደራሽ ልዩ ወረዳ በማቀናጀት ህብረተሰቡ ውስጥ ቁርሾ እንዲፈጠር በማድረግ የምንቀሳቀስ ቡድን ከደራሽ ልዩ ወረዳ ጋር በመደራጀት ነው። ይህም ግጭት ከኮንሶ ህዝብ ጋር የገጠሙት የደራሽ ልዩ ወረዳ አስተዳዳሪ አቶ አመኑ ቦጋሌ ጎማይደ ልዩ ወረዳ የተሰኘ አዲስ አስተዳደራዊ መዋቅር ለመፍጠር የሚደረገውን እንቅስቃሴ በሚደግፉ እና በማይደግፉ በኮንሶና አካባቢ ባሉ ሰዎች መካከል የተፈጠረ ግጭት ነው ብሏል። ይልቁንስ ግጭቱን ተከትሎ ከሰገን ዙሪያ ወረዳ የተፈናቀሉ ከ25 ሺህ በላይ ዜጎችን አስጠልለናል ብሏል። አቶ አመኑ ስብሎች በተገደሉበት የሰገን ዙሪያ ወረዳ ህውከት የደራሽ ልዩ ወረዳ እጅ የለበትም ብሏል። የቀረባቸውን ምክስ በአካባቢ የሚፈጠረውን ሁከት በጋራ ለመፍታት የማያስችል ሰላም እንዳይፈጠር የሚያደርግና መሰረት የሌለው ወቀሳ ነው ሲሉ ተናግረዋል። እኛ ቀበሌ የሆነችው ዋይቤዛ ቀደም ብሎ ከነሱ ጋር የአንዷ ጥያቄ አቅራቢ ናት። መዋቅር ጥያቄ ነበረች። ቀጠራ ላይ ካሉት አስራ ሰባት ቀበሌ ነው ያሉት፣ አስራ ሰባተኛዋ የእኛ ናት። ከአስራ ስድስቱ ቀበሌ ውስጥ ያሉት እኛ ቀበሌ ውጭ ያሉት አብዛኞቹ ለሁለት ጎራ ተካፍለው የሚጋጩ ናቸው ቤት ከጎን ያላቸው እኮ አንዱ የተቀበለ ያለ አንዱ ያልተቀበለ እንጂ ከኛ ጋር ምንም አይነት ምክንያትና መንስኤ የለውም። በሌላ በኩል ግን በሁለት ቀናት ውስጥ በካራት ከተማ በኩል በመንደር አንድና መንደር ሁለት በተፈጠረ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን እንዲሁም ቤቶችና የተሰበሰቡ የእህል ክምሮች መቃጠላቸውን በስል ለቪኦኤ አስረድተዋል። ለደህንነታቸው ሲባል ማንነታቸው እንዲገለጥ ያልፈለጉ የአካባቢ ነዋሪዎች ባለፉት ሁለት ዓመታት የታጠቁ ቡድኖች በቀጠናው የሰው ሕይወት ማጥፋት መቀጠላቸውና በርካታ ቤቶችን ማቃጠላቸውን ተናግረዋል። በአካባቢው ሰላማዊ እንቅስቃሴ ባለመኖሩ መንግስትም ሆነ ነዋሪዎች መደበኛ ስራቸውን መስራት አለመቻላቸውን ገልጠዋል። በኮንሶና በአካባቢው ባለው ሁከት ግጭትና ጥቃት ከ66 በላይ ሰዎች መገደላቸውና አያሌ ንብረት መውደሙን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ከሳምንታት በፊት ባወጣው ሪፖርት መግለጡም አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም